ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም፣ እንደምናመሻችሁ። በዛሬው የጋቢና ጉዞ አስቀድመን ወደ ዩናይትድ ስቴትሷ የፊላደልፊያ ከተማ እናመራለን። ዲሞክራቶቹ ሂላሪ ክሊንተንን የፕሬዚዳንታዊ ምርጫ እጩ አድርገው ሰይመዋል። ዘጋቢያችን ሶራ ሀለኬን በቀጥታ እናቀርበዋለን ከዚያው ከፔንስልቬንያ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ጋብዘዋቸው የመጡት ወጣት አፍሪካዊ መሪዎችን በቀጥታ ጋቢና እናሳፍራለን። የህግ ባለሙያና የዞን 9 የጦማር ፀሐፊው ዘላለም ክብረት በዛሬው ዝግጅት ይቀርባል። አብዛኛው ሰው በእኔ ግምት ዘጠና በመቶ የሚሆነው ሰው የሚቀርበው ፍርድ ቤት ያለ ጠበቃ ነው። ራሱ ነው የሚቀርበው። በጣም ፕሮሲጀሩን የማያቅም ወይም ፍርድ ቤት ምን እንደሚደረግ እንኳ ሰምቶ የማያቅ ሰው ይቀርባል። በቃ የሚባለውን ሰምቶ መምጣት ነው። እስር ቤት ነው የሚማረው። ብዙ ሰው ህግ እንደው ከሰሜን አፍሪካ የሜዲትራኒያንን ባህር አቋርጠው ወደ ጣሊያን ለመሻገር የሞከሩ ከ ሶስት ሺህ የሚበልጡ ስደተኞችና ፍልሰተኞች በዚህ ዓመት ብቻ ህይወታቸውን አጥተዋል። ወደ ጣሊያን ከሚሰደዱት ስደተኞች የሚበዙት ከምዕራብና ከምስራቅ አፍሪካ የፈለሱ ናቸው። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የዴሞክራቲክ ፓርቲ ብሔራዊ ጉባኤ በፊላደልፊያ ከተማ በቀጠለበት አዳራሽ ትላንት ማታ የአርባ ሶስት የዩናይትድ ስቴትስ ፕሬዚዳንትነት ያገለገሉ ሰዎች ምስሎችን በአንድ ትልቅ ቴሌቪዥን ላይ ብቅ እያሉ ታይተዋል። ምስሎቹ ሁሉም የወንዶች ናቸው። የፕሬዚዳንት ባራክ ኦባማ ምስል ከታየ በኋላ ታዲያ በቴሌቪዥን ላይ የነበረው ምስል ከከሰመ በኋላ ተሰባብሮ የመድቀቅ ምስል አሳየ። ከዚያም በዩናይትድ ስቴትስ ታሪክ ለመጀመሪያ ጊዜ አብይ የፖለቲካ ፓርቲን ወክለው ለመወዳደር የተመረጡት ሂላሪ ክሊንተን በቴሌቪዥን ብቃሉ ታላቅ ዕለትና ምሽት ነው ትልቅ ክብር ነው የሰጣችሁኝ ሲሉ ክሊንተን ኒውዮርክ በሆነው ሆነው በቪዲዮ ተናገሩ። ሴቶች በከፍተኛ የስልጣን ቦታ ላይ እንዳይደርሱ እክል ሆኖ በቆየው የመስታወት ጣራ ላይ ዲሞክራቶች ትልቅ ስንጥቅ ፈጥረዋል ሲሉ ክሊንተን አሁንም ኒውዮርክ ሆነው ተናግረዋል። ክሊንተን አያይዘውም ይህን ክስተት የምትመለከቱት ትንንሽ ሴት ልጆች ካላችሁ እኔ ለፕሬዝዳንትነት ልመረጥ እችል ይሆናል፣ ይሁንና አንዳችሁ ቀጣዋ ፕሬዝዳንት ልትሆኑ ትችላላችሁ። Silum Abra to ወደ ፈረንሳይ ስናመራ የፈረንሳይው ፕሬዚዳንት ፍራንሷ ኦላንድ ዛሬ ከሃይማኖት መሪዎች ጋር ተገናኝተው ተነጋግረዋል። ፕሬዚዳንቱ ከሃይማኖት መሪዎች ጋር የተነጋገሩት አንድ ሙስሊም አሸባሪ አንድ ካቶሊክ ካህንን ከገደለ በኋላ የተፈጠሩ ስጋቶችን ለማርገብ ነው። ፕሬዚዳንት ኦላንድ የሃይማኖት መሪዎችን ፓሪስ በሚገኘው መስሪያ ቤታቸው ያነጋገሩት ፈረንሳይ የአሸባሪዎች ጥቃት በተደጋገመባት በአሁኑ ወቅት በተለያዩ የሃይማኖት እምነቶች መካከል የአንድነት ስሜት እንዲኖር ለመሞከር ነው። በርካታ የፈረንሳይ የካቶሊክ እምነት ተከታዮች አሁንም ትላንት የተፈጸመው ግድያ ድንጋጤ አልወጣላቸውም። ቀደም ሲል በተመሰረተበት የአሸባሪነት ክስ ፍርድ ይጠባበቅ የነበረ የ19 ዓመት እድሜ ወጣት ከአንድ ማንነቱ ያልታወቀ ሰው ጋር ሆኖ ቅዳሴ ያደርጉ የነበሩ የ86 ዓመት እድሜ ካህን አንገት አርዶ እንደገደሏቸው ተዘግቧል። ቃሚሽ በተባለች በቱርክ የድንበር አጠገብ ባለች የሶሪያ ከተማ ዛሬ በፈነዱ ጥንድ ቦምቦች ከአርባ ሰዎች በላይ ሲገደሉ በርካታ እንደቆሰሉ አንድ ጉዳዩን የሚከታተል ቡድን ገለጸ። በፍንዳታው ከቆሰሉት መካከል የአሜሪካ ድምጽ ሬዲዮ የኩርድ ቋንቋ አገልግሎት ዘጋቢ ዛና ኡመርና ቤተሰቦች ይገኙባቸዋል። ፍንዳታው የደረሰበት ቦታ አጠገብ የነበረው ዘጋቢ መኖሪያ ቤት ሙሉ በሙሉ እንደወደመ የአሜሪካ ድምጽ ሬዲዮ የኩርድ ቋንቋ አገልግሎት ተናግሯል። ብሪታንያ ያለው የሰብአዊ መብት ቡድን እንደሚለው ጥቃቱ ኢላማ የኩርድ አስተዳደር የጸጥታ ኃይል ዋና ጽህፈት ቤት የሚገኝበት የመንግስት ህንጻ ነበር። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን አላማ በተባለው ድረገጹ ላይ በወጣው መግለጫ ለጥቃቱ ኃላፊነት ወስዷል። ኢላማ ያደረገው የኩርድ የጸጥታ ኃይሎችን እንደሆነ አክሏል። ከሰላሳ አምስት አመታት በፊት የዩናይትድ ስቴትስ ፕሬዚዳንት ሮናልድ ሬገን ለመግደድ ሞክሮ የነበረው ጆን ሄንኬል ዋሽንግተን ውስጥ ከነበረበት የመንግስት አእምሮ ሕክምና ሆስፒታል በቅርቡ እንደሚለቀቅ ታውቋል። ዩናይትድ ስቴትስ የወረዳ ዳኛ 61 አመት ዕድሜ የሆነው ሂንክሊ ለራሱም ሆነ ለሌሎች አደገኛነቱን ስላቆመ ከህክምና ተለቆ በቨርጂኒያ ክፍለ ሀገር ዊልያምስበርግ ከሚገኙት እናቱ ጋር እንዲኖር ይፈቀድለታል ብለዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የካቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ሄኖክ ሰማ ግዜርና እኔም መስታወት አራጋው አብረናች ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንድሪስ ቱገዘር። በዩናይትድ ስቴትስዋ የፊላደልፊያ ከተማ የዴሞክራቲክ ፓርቲው አባላት ሂለሪ ክሊንተንን የፕሬዝዳንታዊ ምርጫ እጩአቸው አድርገው ሰይመዋል። ሁኔታውን እየዘገበልን ያለው ሶራ ሀለኬ መስመር ላይ ይገኛል። ሶራ፣ እንዴት አመሸ? እንደምናመሻችሁ እንደምናመሸ ህኖክ እንግዲህ የትናንቱን ዜና መለስ ብለን የምንዳስሰው ይሆናል። እስኪ እንደው ዛሬ ወደፊት ምን እንደሚጠበቅ ምን እንደሚመስል ያለው ሁኔታ ግለጽልንና፣ ከዛ ወደ ትናንቱ ጉዳይ እናልፋለን። እንግዲህ ዛሬ የምታየው በአሜሪካ ታሪካዊቷ ከተማ የተጀመረው የዲሞክራቶች የምርጫ ድል ዛሬ ማታ በፕሬዚዳንቶች ንግግር ይዳብራል ተብሎ ይጠበቃል። ከዚያም ለሚቀጥለው ፉክክር ያዘጋጃቸዋል። የዛሬ መሪ ቃል ወርኪንግ ቱገደር ወይንም ደግሞ አብሮ መስራት ይላል። የነገው ደግሞ አብረውን መጠንከር የሚሉ ናቸው። ትናንትና በቀድሞ ፕሬዚዳንቶች የተነገረው የተደረጉ ንግግሮች አሉ። ዛሬ ደግሞ በአሁኑ ፕሬዚዳንቶች ነው ንግግሩ የሚደረጉት። ዛሬ ፕሬዚዳንት ኦባማ እና ምክትላቸው ጆ ባይደን ይናገራሉ። ሁለቱም በአሁኑ ውድድር አሜሪካንን መምራት የሚችሉት ሂለሪ ክሊንተን ብቻ ናቸው ብሎ በብዙ ቦታ ተናግረዋል። በተለያዩ ስቴጆች ወይም ደግሞ በመድረኮች ላይ ተናግረዋል። ፕሬዚዳንቱማ አባ በተለይም ከዘጠኝ ዓመት በፊት ሂለሪ ክሊንተን ጋር ለፕሬዚዳንትነት ሲወዳደሩ ካሸነፏቸው በኋላ ና ሳያሸንፉም በነበረው ፍጥጫ የፖለቲካ ፍጥጫ ከዚያ በኋላ የውጭ ጉዳይ ሆኖ አብሮ ሲሰሩም የነበረው ጥንካሬያቸውን እየገለጹ ነው የምናገሩት። ስለዚህ በብዛት የምጠበቁ እነሱ ናቸው። ሁለቱ መዛሪያ ይህን ይመስላል። ያነክ። እሽ እንግዲህ ትናንት ምሽት በጣም ሞቅ ባለ በጭብጨባ፣ እንደዚሁም ተቃውሞዎችም የተሰሙበት ድጋፍም የተሰማበት አሳይም ነበረ። ዴሞክራቶቹ ያሳዩት እንግዲህ እጯቸው አድርገው የሰየሙት ሂለሪ ክሊንተንን ነው እስኪ የዛን ድምፅ ላሰማህና የትናንቱን ተናጋሪዎች ደግሞ እንሰማለን። ሂላሪ ክሊንተን የተሰየሙበት ነው። እስኪ ምን ምትለናለህ ስለ ሂደቱ? ይሄ እንግዲህ ብዙዎቹ እንደምሉት እና እንደምናየው በአሜሪካ ታሪካዊ ከተማ ሌላ ታሪክ ተደገመ ነው የምሉት። ሂላሪ ክሊንተን በአሜሪካ ታሪክ በትልቅ ፓርቲ ለፕሬዚዳንትነት ስታጩ የመጀመሪያ ሴት ሆኗል። በሂሊ አስጨራሽ ጉዞ እና ብዙ ሚሊዮን ዶላሮች የወጡበት ከዘጠኝ ዓመት በፊት ተጀምሮ በመራራ አወዳደቅ ሳይሳካ የቀረው የሂላሪ ክሊንተን ፕሬዚዳንትነት ፕሬዚዳንት ውጭ ውድድር የጆነት ውድድር ትናንት ማታ ነው፣ በፊላደልፊያ ከተማ አሁን እንዳሰማኝ የተጠናቀቀው። ሂላሪ ክሊንተን ተፋካ ተፎካካሪያችን በርኒ ሳንደርስን ድሮም እንደተጠበቀው አሸንፈው ለሚቀጥለው ውድድር ይዘጋጃሉ። የሰማሁ ቅድም የሰማሁው አራት ሺህ ሰባት መቶ ሰባ ስድስት የሚሆኑ እና ከተለያዩ የአሜሪካ ግዛቶች የተውጣጡ የፓርቲ ተወካዮች፣ የንግዱ ህብረተሰብ፣ የሲቪል ማህበረሰብ ነበረ ድምፅ የሰጡበት በዛ ነው፣ በብዙ ድምፅ ያገኙት። ፕሬዚዳንት ክሊንተን ባለቤት የቀድሞው የኒውዮርክ ሴኔተር እና የቀድሞው የውጭ ጉዳይ ሚኒስተር ሂለሪ ክሊንተን ናቸው። ከዘጠኝ ዓመት በፊት ከፕሬዚዳንት ኦባማ ጋር ተወዳድሮ ሳይሳካላቸው ቀርቶ ትናንትና እንደሰማኸው በብዙ ሺህ ድምፅ ያሸነፉበት ነው። ትናንትና በዲሞክራቶች ጠቅላላ ስብሰባ ላይ ንግግር ያደረጉት ተናጋሪዎቹም ነበሩ። ሂለሪ ክሊንተንን በስራ ልምዳቸው፣ ባከናወናቸው ተግባራት፣ በመምራት ችሎታቸው ነው የሚያመጓግሷቸው። የቀድሞ ተፎካካሪያቸው ቨርነን የቨርሞንቱ ሴነተር በርኒ ሳንደርስም ትናንትና ደጋፊዎቻቸውን ሂለሪን እንዲመርጡ ተማጽኗቸዋል። ትናንት ማታ ደግሞ ራሳቸው ሂለሪን መርጣቸዋል እንደነበር ያሉት ድምጻቸውን የሰጡት ሂለሪ ክሊንተን የዴሞክራቲክ ፓርቲው የፕሬዚዳንታዊ እጩ ተወዳዳሪ እንድትሆን ቦታ ለቃለው ነበር ያሉት። እንግዲህ ሄኖክ እንደሰማው የቀድሞ የአሜሪካ ፕሬዚዳንትና የሂለሪ ክሊንተን ባለቤት ቢል ክሊንተን ደግሞ ሂለሪ ክሊንተን የለውጥ ሰው የለውጥ አማራጅ ናቸው ይላቸዋል በማለት አገዋግሷቸዋል። ውድድሩ በሁለት ሰዎች መካከል ነው የተደረገው። አንደኛ አስመሳይ፣ ሌላኛው ደግሞ እውነተኛ ሰው ናቸው ብላቸዋል። ትራምፕን በንግግር ሲያንቋሽሻቸው እንደነበር ያሉት እንደምትመርጧት ተስፋ አደርጋለሁ። በዕድሜ የገፋነው የምናስበው ስለ መጪው ትውልድ ነው ስለ ልጆቻችንና የልጅ ልጆቻችን። ለዚህ ነው በዚች ምድር ታላቅ የሆነችውን ሀገራችንን እንድትመራ እድሉን እንድትሰጧት የምጠይቀው። እኛ የሕይወት ስኬታችን ለልጆቻችሁና ለልጅ ልጆቻችሁ መስራት ነው። ይህንን ማድረግ ከቻላችሁ ደግሞ ነገ ቀጣዩ ትውልድ ያመሰግናችኋል። እኔም አመሰግናችኋለሁ። ፈጣሪ ይባርካችሁ ነው ያሉት። እንግዲህ ይሄን ይመስላል የትላንቱ። ከዚህ ውጭ ደግሞ ብዙ ተቃውሞ ነበሩ። የበርኒ ሳንደርስ ደጋፊዎች እንዳንናገር አፋችን ተዘግቷል የሚል ጽሑፍ በአፋቸው ላይ ለጠፉም ነበሩ። እዚያው በስብሰባ አዳራሽ ውስጥ ደግሞ ድምጽ ያሰሙም አሉ። የተቃውሞ ድምጽ ያሰሙም አሉ። ውጭ የከተማ ውስጥ ዞሬ ያነጋገርኳቸው ሰዎችም እንደነገሩኝ በጣም እንደተበሳጩ፣ በተለይም ደግሞ በርኒ ይሄን ያደርጋል ብሎ ሂለሪን ይመርጣል ብሎ እንዳልጠበቁት ነው የነገሩኝ። እንግዲህ ለሚቀጥሎ ፍጥጫ መዘጋጀት ነው። ሂለሪ ክሊንተን ከዶናልድ ትራምፕ ጋር የሚያደርጉት ሌላኛው ፊልም መቀጠሉ ነው። ሄኖክ እንግዲህ በይፋ የሆነ ጉዳይ ነው። ሂለሪ ክሊንተን እና ዶናልድ ትራምፕ ናቸው ተወዳዳሪዎቹ የሚሆኑት፣ በኦፊሻል የተገለጸ ጉዳይ ነው። እናመሰግናለን። ሶራ ሀለኬ ለዘገባዎች ለሁሉም አመሰግናለሁ። ሄኖክ እና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 በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙታላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን። ወደ ተከታዩ ዘገባችን እናልፋለን። ታዲያ ሂለሪ ክሊንተን በግልና በፖለቲካ ሕይወታቸው ሲወድቁ ሲነሱ ኖረው እነሆ በዩናይትድ ስቴትስ ታሪክ ከዋና ዋናዎቹ ፓርቲዎች አንዱ የፕሬዝዳንታዊ እጩ ሆነው ለመመረጥ በመብቃት ታሪክ ሰርተዋል። የቪኦኤዋ የዋይት ሀውስ ዘጋቢ ሲንዲሴን ያጠናቀረችውን ቆንጅታ ይይዛለች። ዛሬ ባለ ሁኔታ ረክተው መቀመጥ ፈጽሞ እንደማያውቁ በባለቤታቸው በቀድሞ ፕሬዚደንት ቢል ክሊንተን የተነገረላቸው ሂለሪ በህዳሩ ምርጫ ቀንቷቸው ከተመረጡ ቀዳማዊት እመቤት፣ የኒውዮርክ ሴኔተር፣ የውጭ ጉዳይ ሚኒስትሪቱ ሂለሪ ክብርት ፕሬዚደንት ሊባሉ ነው። በህዝብ አስተያየት ግምገማዎች እንደሚታየው ሚስስ ክሊንተንን የሚወዷቸውም የሚጠሏቸውም አሉ ከዓለም እጅግ ታዋቂ ሰዎች አንዷ ናቸው። ግን በቅርበት የሚያውቋቸው አንዳንዶች እንደሚናገሩት ሂለሪ ስለ ራሳቸው በአደባባይ ብዙ ማውራትን አይወዱም። ይሁን እንጂ ታዲያ የሚወዷቸውም ይሁኑ የሚጠሏቸው አንድ የሚስማሙበት ነገር አለ፣ ሂለሪ ክሊንተን ህይወታቸው በትግል የተሞላ መሆኑን። እንደ ኤሮፓውያን አቆጣጠር በ2008 ዓ ም ሂለሪ ክሊንተን በዲሞክራቲክ ፓርቲው ለፕሬዝደንታዊ እጩነት ሊመረጡ ተቃርበው አዲስ ገቢው ሴኔተር ባራክ ኦባማ አሸነፏቸው። ታዲያ ያኔ መሸነፋቸውን በተቀበሉበት ንግግር ለሴቶች የተዘጉ በሮችን ገፍትረው ለማስከፈት እድሜ ልካቸውን ስላካሄዱት ትግልና በቅድመ ምርጫው 18 ሚሊዮን የህዝብ ድምጾችን ለማግኘት እንዳበቃቸው አውስተዋል። to shatter that highest, hardest glass ceiling this time. ምንም እንኳን አሁን ከሁሉም ትልቁን ከሁሉም ከባዱን በር ልንከፍተው ባንችልም፣ እናንተ ምስጋና ይግባችሁና 18 ሚሊዮን ቦታ ሸንቁረነዋል። እነሆም በእነዚያ ሽንቁሮች ውስጥ ከአሁን ቀደም ሆኖ በማያውቅ ደረጃ የፈነጠቀው ብርሃን ተስፋን እያላበሰን ለሚቀጥለው ጊዜ ትግሉ ትንሽ ቀለል እንደሚል አረጋግጦልናል። እነሆም ከስምንት ዓመታት በኋላ ዛሬ የፓርቲያቸው እጩ ለመሆን የበቁት ሂለሪ ክሊንተን የተሸነቋቆረውን በር ገፍተው በመክፈት ለፕሬዝደንትነት ለማብቃት ተስፋቸውን ሰንቀው ተነስተዋል። በኢሊኖይ ቺካጎ ከተማ ዳርቻ በባለመካከለኛ ገቢ ቤተሰብ በደስታ ያደጉት ሂለሪ አባታቸው ኃይለኛ ሪፑብሊካን ነበሩ። ወደ ፖለቲካው ዓለም የተሳቡት ታዲያ ከሳቸው አስተዳደግ እጅግ በጣም በተለየ ሁኔታ ባደጉት በዲሞክራቷ እናታቸው በዶሮቲ ሮደም ምክንያት እንደሆነ ይናገራሉ። በስምንት ዓመቷ በቤተሰቦቿ የተቶች ነበረች። ከቺካጎ ሎስ አንጀለስ ወዳሉትና ወደ ማይፈልጉት አያቶቿ የተላከችውም በዚህ ዕድሜዋ ነው። ግን ደግሞ ሰው ሁሉ ደግነት ያሳያትም እድል ይሰጣትም ነበር። ለምሳሌ አስተማሪዋ እናቴ ለምግብ የሚሆን ገንዘብ እንደሌላት ስትመለከት አስተማሪዋ የራሷን ተጨማሪ ምግብ አምጥታ ዶሮቲ ዛሬ ብዙ ምግብ አምጥቻለሁ ብላ በጆሮ አንሾካሽኳ ትነግራታለች። ከዛም ትመግባታለች። ሂለሪ በአስራዎቹ የወጣትነት እድሜያቸው በሪፑብሊካንነት ነው የፖለቲካ ተሳትፎ የጀመሩት። ዌልስሊ የሴቶች ኮሌጅ ገብተው ሲማሩ ይበልጡን ንቁ የፖለቲካ ተሳትፎ ማድረግ ጀመሩ። በ69 የተመራቂ ተማሪዎችን ወክለው ንግግር አደረጉ። ከዚያ በኋላ የል ዩኒቨርሲቲ ሕግ ትምህርት ቤት ሲገቡ የተራማጅ ዲሞክራት አቅጣጫ ያዙ። እዚያም አንድ ቀን የል ቤተ መጻሕፍት ውስጥ የወደፊት የትዳር ጓደኛቸውን ቢል ክሊንተንን መተዋወቅ በ1975 ዓ ም ሂላሪና ቢል ተጋቡና የቢል የትውልድ ሀገር አርካንሳ ጎጆ መሰረቱ። ቢል በ78 የክፍለ ሀገሯ አገረ ገዢ ሆነው ተመረጡ። ልጃቸው ቼልሲ ተወለደች። ጋዜጠኛ ሮን ፉርኒ ለመጀመሪያ ጊዜ ስለ እነሱ የዘገበው ሊትል ሮክ አርካንሳ ሳሉ ነው። በኋላም ዋይት ሀውስም ተከትሏቸዋል። ስለ ሂለሪና ቢል ክሊንተን ብዙ ዘግበዋል። ታዲያ ሂለሪ እንዲያውም ከቢል የበለጠ ጎበዝና ቀልድም የሚያውቁ ናቸው ይላል ጋዜጠኛው። ቢል ክሊንተን በጣም ጥሩ ቀልድ አዋቂና ተናጋሪ ናቸው። ሂላሪ ደግሞ አስደሳች ጊዜም በመፍጠርና በማምጣት የሚችላቸው የለም። ራሳቸውን በቀልድ እየነቀፉ የሚያመጡት ጨዋታ ለዛ አለው። በዚህም ሁሉንም ሰው በሳቅ ያሳብዱታል። እኔ በግሌ በዚህ በጣም የተሳብኩ ነኝ፣ ምክንያቱም ይህ በጣም እውነተኛ ነገር ነውና። በአንድ ወቅት የቢል ክሊንተን አስተዳደር የዋይት ሀውስ ቃል አቀባይ የነበሩት ባብ ዋይነር ሂለሪ ክሊንተን ችግሮችን ተረድቶ መፍትሔ በማምጣት ረገድ ከቢል ክሊንተንም ይሁን ከፕሬዝደንት ባራክ ኦባማ የበለጠ ችሎታ እንዳላቸው ይናገሩላቸዋል። እርግጥ ሁለቱ በአንድ ነገር ይበልጧቸዋል አሉ። ጎልቶ የሚታይ ግርማ ሞገስ እንደሌላቸው ያውቃሉ። ግርማ ሞገስ የላቸውም፣ ግን በጣም አስተዋይና የመንግስትን ስልጣን የማስተዳደር ከፍ ያለ አቅም ያላቸው ናቸው። ቢል ክሊንተን በ92 ፕሬዝደንት ሆነው ሲመረጡ ለአንድ ፕሬዝደንት ከፍላችሁ ሁለት ፕሬዝደንት አገኛችሁ ብለው በቀልድ መናገራቸው ይታወሳል። ታዲያ እንደ ቀዳማዊት እመቤት ሂለሪ በተለመደው የቀዳማዊት እመቤት ሚና ሳይወሰኑ በፖለቲካ ንቁ ተሳታፊነታቸውን ቀጠሉ። አሜሪካውያን በሙሉ የጤና ጥበቃ ዋስትና እንዲያገኙ ብርቱ ትግል አድርገው ዳር ማድረሱ ላይ ግን ሳይሳካላቸው ቀረ። በዋይት ሀውስ ፕሬዚደንት ክሊንተን በትዳራቸው ላይ ይማግጣሉ የሚለው ታሪካቸው ሲከተላቸው ቆይቶ የሞኒካ ሉዊንስኪው የወሲብ ቅሌት በምክር ቤት ከስልጣን ማስወገጃ ደረጃ አደረሳቸው። ለወራት አለቅ ብሎ የቀጠለው የአደባባይ ውርደት ሂለሪን እጅጉን ጉርቷቸው እንደነበረ ጋዜጠኛው ሮን ፉርኒዬ ይናገራል። ደረሱባቸው በርካታ ነገሮች ምክንያት ብዙ ተለውጠዋል። በተሰነዘሩባቸው ጥቃቶችም ሳቢያ ብዙ ጠባሳዎች አሳድረዋል። ከእነዚያ ውስጥም አንዳንዶቹ ፍጹም ሚዛናዊ አልነበሩም። ስራችሁ ሊያወጣችሁ ይችላል። በጣም ከባድ ጊዜ ቢያሳልፉም ትዳራቸው እንደምንም ሳይፈርስ ቆየ። የቀድሞ የዋይትሀውስ ሀውስ ቃል አቀባይ ባብ ዋይነርም ይህንኑ የተናገሩላቸው። ሂለሪ ታግለው ተቋቁመው ዘለቁና የራሳቸውን የፖለቲካ ህይወት ጀመሩ። በሁለት ሺ ዓመተ ምሕረት በዩናይትድ ስቴትስ የኒውዮርክ የመወሰኛ ምክር ቤት አባል ሆነው ተመረጡ። በ2006ም እንደገና ተመረጡና ቀጠሉ። በ2008 ፕሬዚደንት ባራክ ኦባማ የውጭ ጉዳይ ሚኒስትራቸው አድርገው ሾሟቸው። በውጭ ጉዳይ ሚኒስትርነታቸው በ112 ሀገሮች ተዘዋውረዋል። በስራቸውም ስለ ሴቶች መብቶች ተሟግተዋል። ዲፕሎማሲ ኃይል ስለመሆኑም ሲያስተዋውቁ ቆይተዋል። ቀዳሚት እመቤት ሚሸል ኦባማ በፊላዴልፊያው የዲሞክራቲክ ፓርቲ ጉባኤ ላይ ስለ ሚስስ ሂለሪ ክሊንተን የሥራ ውጤቶችና ማንነትና ባህሪ እንዲህ ሲሉ ነበረ በማውሳት ያሞገሷቸው ተመልከቱ። ሂላሪ ይህ ከባድ ስራ ነው ብለው እንዲወስኑ የሚያስገድዳቸው ብዙ ጊዜያት ሊኖሩ ይችላሉ። ለሕዝባዊ አገልግሎት የሚከፈለው ዋጋ ከፍተኛ ነው ብለው ሊወስኑ የሚችሉበት ወቅትም ኖሮ ሊሆን ይችላል። አድካሚ የሆኑ በአለባበሳቸው፣ በተናገሩት፣ እንዲሁም በአሳሳቃቸው ክፉኛ የተተቹበት ጊዜም ኖሮ ሊሆን ይችላል። ይሁን እንጂ አንድ ነገር አለ። እኔ ሂላሪን ከማደንቃቸው አንዱ ጭንቀትና ግፊት በበዛ ቁጥር ወደ ኋላ አይሉም እንዲሁ በቀላሉ ለማምለጥ አይሞክሩም። በህይወታቸው በማንኛውም ነገር ላይ ተስፋ ቆርጠው አያውቁም። እናም ዛሬ ሂለሪ ክሊንተን በህይወታቸው ካደረጉት የፖለቲካ ትግል ሁሉ ታላቅ የሆነውን ተያይዘውታል። እንደሳቸው በዓለም ታዋቂ ከሆኑት ነገር ግን በከፋፋይነታቸውም ከሚታወቁት ከቱጃሩ ነጋዴ ዶናልድ ትራምፕ ጋር ነው የሚወዳደሩት። የህዝብ አስተያየት ግምገማዎች እንደሚሉት ሁለቱ እጅግ ብርቱ የሆነ ፉክክር ነው የሚጠብቃቸው። ነገር ግን ሂለሪ ክሊንተን የህይወት ታሪካቸው እንደሚያሳየው ከሆነ እንደ አውሮፓውያን አቆጣጠር ህዳር 8 ቀን እንደ ኢትዮጵያውያን አቆጣጠር ጥቅምት 29 ደርሶ ምርጫው እስከሚካሄድ ያለ ፎይታ መፋለማቸው አይቀሬ መሆኑን ነው። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማይ እግዚአብሔር እና በመስተዋት አደረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ ራዲዮ ሰገላ አሜሪካ ራ ጋቢና የዩናይትድ ስቴትስ መንግስት በዚህ አመት አንድ ሺህ አፍሪካዊ ወጣቶችን የመሪነት ስልጠና በመስጠት ላይ ይገኛል። እነዚህ ወጣቶች በማህበረሰባቸው ለውጥ ለማምጣት የያዟቸው ስራዎችና ሀሳቦች እንዲሳኩ እርስ በርስ እንዲማማሩና እንዲገናኙ ያመቻቻል። ቀጣዩ የጋቢና እንግዳ ዘላለም ክብረት ይባላል። የማንዴላ ዋሽንግተን የፕሬዝዳንታዊው ቀጠና ተሳታፊ ነው። ወደ ኢትዮጵያ ሲመለስ የህግ ድጋፍ ለማያገኙ ታሳሪዎች ህጋዊ ውክልና የሚሰራ ድርጅት ለመመስረት ይፈልጋል። ከሄኖ ጋር ያደረጉት ቆይታ ቀጥሎ ይቀርባል። ፌሎሽፑ እንግዲህ አራት ትራኮች አሉት። የሲቪክ ሊደርሽፕ የሚባለው ትራክ አለ፣ እኛ የመጣንበት የኢንተርፕርነርሽፕ ትራክ ሌላ አለ፣ የቢዝነስ ማኔጅመንት ትራክ አለ፣ እንዲሁም የኢንዱስትሪ ትራክ አለ። አንድ ሺ አፍሪካውያን ወጣቶች ከ25 አመት እስከ 35 አመት ያሉ በሚያስገባቸው ፕሮፖዛሎች ኢንተርቪው ተደርጎ አርባ ሺህ የአፍሪካውያን በአጠቃላይ የተወዳደሩ ዘንድሮ ከዛ ውስጥ አንድ ሺህ ተመርጠን የመጣ ነው። ከኢትዮጵያ ሀምሳ አንድ ኢትዮጵያውያን የመጣ ነው። ፕሬዚደንሻል ፕሬስኔክት ከአሜሪካ አርባ ዩኒቨርሲቲዎች ውስጥ አንዱ እንደ አንዱ አርባ ተሳታፊ ኢንስቲትዩቶች ውስጥ እንደ አንዱ ሆኖ እኔና አንድ ጓደኛ የዚህ የፕሬዚደንሻል ፕሬስኔክት ውስጥ አለን ማለት ነው። እንግዲህ የአመራር ስልጠና ነው ይሄ ራስን መምራት፣ ለውጥ ማምጣት እንደዚሁም ደግሞ ከተባብሮ መስራትን የሚያስተባብር የሚያሳልጥ ተሳታፊነት ነው። አሁን ያለ እስኪ ኢትዮጵያ ተመልሰ ልትሰራ ያሰብከው ስራ አለ ንገረን፣ ምን እንደሆነ ምንድን ነው? ኢትዮጵያ ተመልሼ ልሰራ ያሰብኩት ፕሮፖዛሌ ማለት ነው። ታስሬ ነበር ለአንድ ለ14 ወራት አካባቢ እና እስር ቤት በነበርኩበት ጊዜ በጣም ብዙ ሰዎች የሚቸገሩት ምንድነው፣ በራሳቸው ሕጉን አያውቁም። ሰው መከራከር አይችሉም። እኔ የሕግ መምህር ነበር። ሕግ ነው የተማርኩት። በተለይ ፖለቲካል ፕሪዝነርስ አሉ። በጣም ብዙ ወጣቶች ከብዙ ቦታ የሚመጡ እና ቤተሰብም የላቸውም፣ የህግ ባለሙያም የሚያማክራቸው የለም። ያው አይችሉም መክፈል እና ያለ ማንም ረዳት ነው የሚቀርቡት። ፍርድ ቤት ፕሮሲጀራል ሁኔታዎችን አያውቁም። በዛ ምክንያት ሊፈረድባቸዋል። በጣም ብዙ አስቸጋሪ ህጎች አሉ። እኛ ሀገር ጸረሽ ብርጓ አለ ብዙ መጥራት ይቻላል። ይበደላሉ። እነዚህን ሰዎች የሚረዳ አንድ ኦርገን ቢኖር የተከታተለ እና እነሱን ወክሎ የሚቆም ፍርድ ቤት ቢሆን ቢኖር መልካም ነው በሚል ሀሳብ ተነስቼ ነው። እስር ቤት እያለው በጣም ብዙ ልጆች ነበሩ የሚቸገሩ ኢንፎርማሊ እኔም ለመርዳት የሞከርኳቸው ያን ፎርማል ማድረግ ቢቻል እና መሄድ ቢቻል በተለይ እንደዚህ ከህገ መንግስት ጋር የሚቃረኑ ህጎችንም ለማሻሻል እንደ አንድ ነገር ሊሆን ይችላሉ። እንግዲህ ዘላለም ሲገልጸው ታስሬ ነበር ብሎ በጥቅሉ ነው የገለጸው። ጥያቄ ካላችሁ አሁንም አትቪዊ አማሪክ ላይ ከስራ አስተያየቶቻችሁን ስጡን፣ ጥያቄዎቻችሁንም አንስተን ከዘላለም ጋር እንነጋገራለን። ዘላለም ክብረት የህግ መምህር፣ የህግ ባለሙያ ነው። ከዛም አልፎ ደግሞ ይጽፋል፣ በህገ መንግስት ጉዳዮች፣ በህግ ጉዳዮች ህግ ይከበር ሲል ይጽፋል። የዞን ዘጠኝ የጦማር ጸሐፊያን ማህበር ውስጥ አለበት። ታስሬ ነበር ሲል ለረጅም ጊዜ ከባድ በሆኑ ክሶች ተከሰው ቆይተው ከእስር የወጡበትን ሂደት እያብራራ ነው። እስኪ የኢትዮጵያ እስር ቤቶች ውስጥ እንግዲህ አንዱም ልትሰራው ያሰብከው አሰራርን ማሻሻልና አሰራርን መለወጥ ነው የለውጥ ሂደቱም አካል ስለሆነ ከአንተ ከተመለከትከው ከችግርህ ተነስተ ኢትዮጵያ እስር ቤቶች ውስጥ በተለይ የህገ ውክልና፣ የህግ ድጋፍ፣ የህግ ምክር ለማግኘት ያለው ፈተና ምንድን ነው? በአንተም ልምድ ባየኸው አው ምንድነው? የኢትዮጵያ ህገ መንግስት አንድ ሰው ጠበቃ እንዲቆምለት ይደነግጋል። ግን ጠበቃ የሚቆምለት መንግስት አፎርድ ሲያደርግና ያ ሰው ያለ ጠበቃ ቢቆም ይጎዳል ተብሎ በሚታሰብ ሁኔታ ነው ይላል። በተለምዶ የሚደረገው ምንድነው? ከአስር አመት በላይ ለሚያስቀጡ ወንጀሎች ነው መንግስት ጠበቃ የሚያቆመው። የመንግስት ጠበቃ የሚባለው ነው፣ በብዛት የስኪልም ችግር አለ፣ ብዙ ችግር አለ። የመንግስት ጠበቃ የሚባሉትም ላይ ከአስር አመት በላይ ለሚያስቀጡ ወንጀሎች ነው አንደኛ። ሁለተኛ ደግሞ እንደዚህ አይነት የሚፈለገውን የህግ እውቀት ያላቸው ሰዎች ናቸው። ላምን ምንም እዛ ጋር የሚቀመጡ ሰዎች ብዙ ችግር ይኖራል። አብዛኛው ሰው በእኔ ግምት ዘጠና በመቶ የሚሆነው ሰው የሚቀርበው ፍርድ ቤት ያለ ጠበቃ ነው። እራሱ ነው የሚቀርበው። በጣም ፕሮሲጀሩን የማያውቅም ወይም ፍርድ ቤት ምን እንደሚደረግ እንኳ ሰምቶ የማያውቅ ሰው ይቀርባል። በቃ የሚባለውን ሰምቶ መምጣት ነው። እስር ቤት ነው የሚማረው። ብዙ ሰው ሕግ እንደው እስር ቤት ተምሮ አይቶ እንደዚህ ያው ሰው እስረኞች ይነግራሉ። እንዲህ ማድረግ አለብህ ዛሬ ምናምን፣ ምስክር እንዴት መጠየቅ እንዳለበት እስረኛ ሰልጥኖ ነው የሚልከው እስረኛውን ለመጠየቅ እራሱ ለመስቀለኛ ለምናልባት አንተ ስትሰራው ይህንንም መረጃ መሰብሰብ የሚቻልበት ነው። እዛው እርስ በርስ የሚመካከሩበት፣ እርስ በርስ የሚወያዩበት። ምን ይለየዋል? አሁን አንተ ኢትዮጵያ በህግ ውክልና ረገድ ልትሰራው ያሰብከው ሰዎች እንዲያገኙት የህግ ጠበቃ ጠፍቶ አይደለም በሀገር ውስጥ ግን ያን መረጃ የማግኘቱ ክፍተትም ስላለ ነው እና እሱን ለማጥበብ በቴክኖሎጂም አዳዲስ ነገሮችን እንዳሰብክ ፕሮፖዛል ላይ አይቻሉ። ምንድን ነው ያሰብከው? ምንድ ነው ያሰብኩት ሶሻል ሚዲያውን ለመጠቀም ነው። አፖች የጠበቃ አፕ እንዲኖር ና በጣም እንደዚህ አይነት ህጎች ውስጥ የሚያልፉ ሰዎች አስፈላጊ ለእነሱ አስፈላጊ ነው ተብለው ሲታሰብ በቀጥታ እንዲያገኙ ና ፍርድ ቤት ደመቆሙም ላይጠበቅብ ይችላል። አንዳንድ ሰዎች እንዲሁ በጽሁፍ የምትረዳው ሰው ይኖራል። ለምሳሌ ጽሁፍ መከላከያ አቅርብ ሲባል ጽፈህ የምትልክለት ሰው ይኖራል። እንደዚህ በቀላሉ እንዲያገኙ ማድረግ መቻል እና ያው ሶሻል ሚዲያውን ኖርማሊ ሰፋ አድርጎ ለመጠቀም እንዲቻልም ከማሰብ አንጻር አሁን እያደገም ነው የሶሻል ሚዲያ ተጠቃሚ ቁጥር። አክሰስብልም ነው ሰዎች ያገኘዋል በቀላሉ ሳይ ደግሞ ምን ሳይሉ የትም ቦታ ሁ ነው። ስለዚህ ሶሻል ሚዲያውን ኢንተግሬት ማድረጉ አንደኛ ለሙያውም ጥሩ ነው። ለህግ ሙያ አት ሴም ታይም ሰዎችን በቀላሉ አንተን እንዲያገኙ ያደርጋል። ቴክኖሎጂ ለመጠቀም እያሰብከ ያለሁት በዛ መልኩ ነው። እናመሰግናለን። ጥያቄዎች ካሏችሁ አሁንም ጥያቄዎቻችሁን ላኩልን። አት ቪዋ ማሀሪክ ላይ ዩሱፍ መሀመድ፣ ደግሞ ዘላለም ክብረት እንኳን ለዚህ እድል አበቃ። ነገር ግን ለወደፊት ልትሰራ ያሰብከው ስርአቱ በነጻነት ያሰራኛል ብለህ ትገምታለሁ? ይሄ በጣም ጥሩ ጥያቄ ነው ያነሳው ዩሱፍ መሀመድ። በጣም አሪፍ ጥያቄ ነው። ያው የተለመደ ነው ምንም ነገር ማድረግ ኢትዮጵያ ውስጥ ያው ችግር ያመጣል ከህገ መንግስቱ ጋር የሚጋጭ ድርጊት ሲፈጸም መቃወም በህጋዊ መንገድ መሄድ ሞር ህጉን እየጣሰ ያለውን አካል ማጋለጥም ነው ብዬ አምናለሁ። መንግስትም ሞር ፑሽ በተደረገ ቁጥር ወደ መሀል ይመጣል ብዬ አምናለሁ ያለው አተሴም ታይም እነዛም ልጆች ደግሞ ሀያ ዓመት አስር ዓመት በእስር ቤት እንዲያሳልፉ መተው በጣም በደል ነው የሚሆን ብዬ ስለማምን ነው። በጣም ነው የምናመሰግነው ዘላለም ክብረት በምትሰራው ስራ ሁሉ። የአሜሪካ ድምፅ አድማጮች እኛም መልካም እድል እንመኝልሃለን። እናመሰግናለን። በጣም ቴንኪዩ ነው። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ ቪ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪ ወይም በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳቸው ያመሸነው የምስተዋት አራጋውና ሄኖክ ሰማ ጊዜናን፣ በቴክኒክ ዝግጅታችንን ያቀነባበረው ሞክቢል ያበረነው የጋቢና ዲጄ ዲጄ ፋቱ ጋር በመሆን እንሰናበታለን። መልካም ምሽት፣ መልካም ምሽት።